የኢትዮጵያ ሶሻል ዴሞክራቲክ ማህበራዊ ፍትህ ፓርቲ ኢሶዴፓ ዜጎችን ከአንዱ የሀገሪቱ ስፍራዎች ወደ ሌሎች የማስፈሩ ሁኔታ የሰው ልጅ ተንቀሳቅሶ የመኖር ተፈጥሮ ሂደት ቢሆንም ከጥንት የጀመረ ካለ በቂ ጥናት እና ዝግጅት የተሰራ በመሆኑ አሁን በከፋ አውራጃ በይቻ ወረዳ ያለውን የፓርቲው ፕሬዚዳንት ፕሮፌሰር በይነ ጴጥሮስ ገልጸዋል። ህጻናትና እናቶችን ጨምሮ ሰላሳ ሰባት ንጹህ ዜጎች መገደላቸውን እና ከአሺ በላይ ሰፋሪዎች መፈናቀላቸውን ከአካባቢው ከደረሰን መረጃ ማወቅ ችለናል። በከንባታ ጠንባሮ ዞን ዋና ከተማ ዱራሜ ላይ ያለመጠለያ ሜዳ ላይ ተበትነው ለተፈናቃይ ዜጎች በአርማ ስምንት ሰዓታት ውስጥ ሊደርስ የሚገባው የግብና የአልባሳት የአስቸኳይ ጊዜ ድጋፍ ያለመደረጉ የከፋ ሰብአዊ ቀብስ ከመድረሱ በፊት መንግስት በአሁኑ በሁሉም አካባቢዎች የሰፈሩ ዜጎቻችን ሕይወት ላይ አደጋ እያንዣበበ መሆኑን ተገንዝቦ የዜጎቻችንን ደህንነት ለመጠበቅ ገለልተኛ እና አስተማማኝ የጥበቃ ኃይል በአስቸኳይ እንዲመደብ በጽንኦት እናሳስባለን። ይህ በሀገሪቱ መጤ የሚባለው የቋንቋ አገላለጽ በያዝነው በዚህ ዘመን እንዴት እንደመነጨ እና እንደሚታይ ፕሮፌሰር በየነ ጴጥሮስ ያላቸውን ግንዛቤ አካፍለውናል። መጤነት ምን የሚባለው አንጻራዊ ነው። ማንም ዝርያው አሁን ያለበት ቦታ ላይ ዛሬ መቶ ዓመት የነበረ እንዲሁ ዝም ብሎ ጉዳዮችን በደንብ አግባቡ ያለመረዳት ነው። ፊትና ኋላ መሆን ነገር አለ መጤ የሚባለው ነገር ሁሉም የሰው ልጅ የተሻለ ኑሮን ፍላጋ ይንቀሳቀሳል። አንዱ ህዝብ ከታች ከየትና የት ተነስቶ ከምስራቅ ጫፍ ተነስቶ ምዕራብ ጫፍ የደረሰ ህዝብ አለ። አንዳንዱ ደግሞ ያው አካባቢ ሆነ አለ። ስለዚህ ያ ይሄ ሁኔታ እንግዲህ የሰው ልጅ ተንቀሳቃሽ እንደሆነ ነው የሚያሳየው። ከዚህ ያዙሪት አረንቋ ተላቆ ዘላቂ ሰላም ለማስፈን በፓርቲያቸው በኢሶዴፓ በኩል እንደ መፍትሄ ይሆናል በማለት ፕሬዚዳንቱ ፕሮፌሰር በየነ ጴጥሮስ ያስቀመጡት ብቃት ያላቸው ዜጎችን በኃላፊነት ቦታ ማስቀመጥ፣ እነዚህንም ተጠያቂ ማድረግ። ይሄ ነው ብቻ የሚፈለገው አይነት የምለው ይህ አሰራር መቆም አለበት። መፍትሄ እሱ ነው። ጌታቸው ተድላ ኃይል ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ።